የነርቭ ስርዓት ጉዳት የሚያስከትለው ኒውሮፓቲክ ፔን የተሰኘን ህመም ይመለከታል። በሕክምናው አጠራር በእንግሊዝኛ ኒውሮፓቲክ ፔን ይሰኛል። መንስኤዎቹ የተለያዩ ቢሆኑም በአመዛኙ በነርቭ ስርዓት መጎዳት ምክንያት የሚመጣና ብርቱ የስቃይ ስሜትን የሚያስከትል የበሽታ አይነት ነው። በውስብስብ ተፈጥሮ የተነሳ በምርመራ እንኳን ለማወቅ አዳጋች ሊሆን ይችላል ይላሉ ከፍተኛ የነርቭ ሐኪሙ ዶክተር ናውገው መሐሪ ከአንዷ የአካል ክፍል ተነስቶ ወደ ሌላው ክፍል የሚሰራጭን አሊያም የሚጠዘጥዝን የህመም ስሜት እንደሚያስከትል ያስረዱት ዶክተር እናውጋው አንዳንዴ የህመሙ ስሜቱን ያለበትን የሰውነት ክፍል በእጅ መንካት ብቻ ስቃዩን ሊያባብስ እንደሚችል ያብራራሉ። የህክምና ዋና ዓላማም የህመሙን የስቃይ ስሜት መቀነስና የዕለትተዕለት ኑሮን የሚያመሰቃቅልበትን ሁኔታ ማሻሻል መሆኑን ዶክተር እናውጋው ገልጸዋል። በአጭር ቃል ህመሙን ነጥሎ ከማቀም ይልቅ ህመምተኛ ያለበትን ጠቅላላ ሁኔታ በማጤን ለመርዳት መሞከር እንደሚበጅም ያስረዳሉም። ዶክተር ናውጋው መሀሪ ትሪስታር ሆራይዘን የተባለው በቴኔሲስ ክፍለ ግዛት የማዕከላዊ ደቡብ ምስራቅ ዩናይትድ ስቴትስ ክፍለ ግዛት የሚገኘው የትራይ ስቴት ሆራይዘን ሆስፒታል የስትሮክ ህክምና ፕሮግራም ኃላፊ ናቸው። አሉላ ከበደን ያነጋግራቸው እንደሚከተለው ወደ እናንተ ይደርሳል። ዶክተር ናውጋው መሀሪ በቅድሚያ ለጊዜው አመሰግናለሁ። ዜማ አመሰግናለሁ አሉላ። የዛሬው ሀኪሙን ይጠይቁ አንዳንዴ የህመሙ ምንነት ለመለየት አዳጋች የሆነ ህሙማኑንም ለብርቱ የስቃይ ስሜት የሚዳርግ የህመም አይነት ይመለከታል። በህክምናው አጠራር ኒውሮፓቲክ ፔን በመባል የሚታወቀውን የስቃይ ስሜት የሚፈጥር ህመም ነው የሚመለከተው። ለመሆኑ ኒውሮፓቲክ ፔን የሚባለው ይህ የህመም አይነት ምንድን ነው? በእርግጥም በሜዲስን ሰዎች ወደ ሀኪም እንዲሄዱ ከሚያደርጋቸው አንዱ ምልክት ነው። ምንድን ነው የሚለው ስለሚያስጨንቅ ወደ ሀኪም ጋር አንዳንዱን ቃል አማርኛ በትክክል መተርጎም ከባድ ነው። ከነርቭ ሲስተሙ ላይ የሚደርስ ጉዳት ከተወሰነ ከጉዳቱ በኋላ ተመልሶ ራሱን በራሱ ይጠግናል እና ሲጠገን ተመልሶ የኖርማል ፈንክሽን ይሆን ይችላል። ጥቃሁን እስከ ሰርጀሪ በኋላ ከወር ከሁለት ወር ኖርማል ፈንክሽን እንደሚመጣው ፊል ሲያደርግ በትክክል አላረገ ወደ ኒውሮፓቲክ ፔይን ጉዳት ይሄዳል። ዶክተር ናጋው እስኪ የዚህን ለየት ያለ የህመም ስቃይ ስሜት የሚፈጥር በሽታ ምንነት ለመለየት የሚያግዙ መንገዶች ገፋ አድርገን እንመልከት። ከሌሎች የስቃይ ስሜት ከሚቀሰቅሱ የበሽታ አይነቶች የሚለይባቸው ምልክቶች በውል ይታወቃሉ? ከሆኑስ ምንድን ናቸው? እንግዲህ ለዚህ ነው ክላስፊኬሽን የሚረዳል። እንደነዚህ ጥያቄዎችን ለመመለስ ነው። ኒውሮፓቲክ ነው ካል ምንድን ነው ኒውሮፓቲክ? ምን ምን ምልክት አለው እና ብዙ ጊዜ እነዚህ ኮንስትሌሽን ኦፍ ሲምፕተምስ ምን ምልክታል አንድ ላይ ተደምረው ነው ወደ ዲያግኖሲስ የሚወስዱ። ስለዚህ አሁን ለምሳሌ ቲፒካል ምልክት በኒውሮፓቲክ ላይ መጠጠዝ ሊሆን ይችላል። ከጀርባ ላይ ወደ ግሬ የሚዛመት አይነት ምልክት ከነርቭ ጉዳት የሚመጣ ነው። ወይም ደግሞ ናምነት፣ መደንዘዝ፣ በጣም ሴንሲቲቭ መሆን። አሁን ሰውን ሰላም፣ እንዴት ነህ ተብሎስ መጨበጥ ለአንዳንዱ ሰዎች በጣም ሴንሲቲቭ ሊሆን ይችላል። ካልሲ ማድረግ እዛያ ስፔንሲቲቭ ሆኖ ፓርት ላይ በሚሆንበት ጊዜ አሎዲኒያ ይባላል ሞ ሃይፐርፓቲ ይባላል የሚባላል እነዚህ ምልክት ናቸው። አሁን አንዳንድ ሰው እየበላ ታ እየዋራ ድንገት እንደ ኤሌክትሪክ ሾክ አይነት በጣም ሀይለኛ ፔን እነዚህ አሁን የጠቀሷቸው ቲፒካል ሲምተም ናቸው ለኒውሮፓቲክ ፔን። ዶክተር ናጋው ለመሆኑ ይህ የህመሙ ምንነት ለመለየትና ለህክምና አዳጋች የሆነ የበሽታ አይነት መንስኤዎቹ በውል ይታወቁ ይሆን? አዎ እንግዲህ ህክምና የሚጀምረው ስቶሪ ቴሊንግ ነው። በሽተኛው በሚመጣበት ጊዜ ታሪኩን ነው ራፖርት የምናረገው እና እሱ በሂስትሪ ፕሬዘንትነት የሚባለው ወይም መጀመሪያ ሰው ሲመጣ ፔን አለኝ ብሎ ይመጣል። ፔን አለኝ ብሎ ከመጣ መጀመሪያ የሚያወረጥም ምን አይነት ፔን ነው? እንዴት ተጀመረ? መቼ ነው ብሎ ራፖርቱ ልክ እንደ ስቶሪ ቴሊንግ ስቶሪ ዲቨሎፕ ይሆናል ማለት ነው። እና እንግዲህ በዚያ ውስጥ ለምሳሌ በስቶሪ ውስጥ የነርቭ ጉዳት ከካር አክሲደንት በኋላ ይሆን ይችላል ወይም ስትሮክም ሊሆን ይችላል። ያ ሂስትሪውን በትክክል መውሰድ የዲያግኖሲሱን ሁለት ሶስተኛ ይሆናል ነው የሚባለው። ኢትዮጵያም እዚህም ሌላ ማለት የአስተሳሰቦች ቋሚ ናቸው እና ቲንግሊንግ በርኒንግ፣ ኤሌክትሪክ ሾክ አይነት እና ሂስትሪው ላይ ደግሞ ነርቭ ጉዳት ከነበረ እነዚህ ከሌላው ይለያል ማለት ነው። አንድን ነገር ላቦራቶሪ የበለጠ ኢምፖርታንት ናቸው። ልክ አሁን አንድ ሰው ማይግሬን ሄዴክ ያለው ላይት ሴንስቲቭ ነኝ ኖይ ሴንስቲቭ ነኝ ሙቭመንት ሴንስቲቭ ነኝ፣ ናው ያለብኝ ማይግሬን ሄደክ ነው። በሲምተም ፓርኪንሰን ኑሮ አንድ ሰው መጥፎ ባላንስ አለኝ፣ ቀስ እያሉ ነው የሚሄደው። እንደዚህ አይነት ሲመጡ መጀመሪያ የሚመጣ ነው። ጀፍ ላቦራቶሪ ሳቻ ምን ሳቻየን፣ እነዚህ ምልክት አንድ ላይ በማድረግ ይሄ ምናልባት ፓርኪንሰን ሊሆን ይችላል የሚል ይሰጣል ማለት ነው። እና እነዚህ ናቸው ኒውሮፓቲክ ፔንን ከሌላው ሌለይት የሚችሉት። ዶክተር ናጋው፣ ይህ በመጠኑ ወሰብሰብ ያለ የስቃይ ስሜት የሚከስት በሽታ በመደበኛው የሕክምና አገልግሎት ይረዳል? ከሆነስ በየትኞቹ አማራጮች የተሻለ ውጤት ይገኝበታል? ጥሩ ጥያቄ ነው። እንዴት ነው አንደኛ ነገሩን በትክክል አሁን ኒውሮፓቲክ ፔን ማለት ምን ማለት እንደሆነ ብዙ አይነት ፔኖች እንዳሉ ይሄ ከነርቭ ጋር የተያያዘ የነርቭ ጉዳት እና ዲስፈንክሽናል ዞነል ሲስተም ነው እና ደግሞ ይሄ ክሮኒክ ነው ብለን ካልን በኋላ ይህንን ሊያመጡ የሚችሉ የአሁን አንድ ሰው ዲያቢቲስ ሲሆንና ዲያቢቲስ ምክንያት የነርቭ ጉዳዮች ዲቨሎፕ ሊያደርግ ይችላል። ስለዚህ ያ ሰውየ ለምሳሌ ፔሪፌሪያ ኒውሮፓቲ የሚባለው ወይም ደግሞ የክራኒያል ነርቭ ጉዳይ በነገራችን ላይ ዲያቢቲስ አንዳንዴ ናይቭ የሚባል ኪድኒ፣ ነርቭ ሲስተም ኢንፌክሽን፣ ቬዘል አይ፣ ስኪን እነዚህ ኮምፕሊኬሽኖች አለው። ከእነዚህ ውስጥ ለምሳሌ አንዱ ነርቭ ነው። ስለዚህ ዲያቤቲክ ያለው ሰው ኒውሮፓቲክ ዲቨሎፕ አድርጎ የሚመጣ ማለት መጠጠፍ ሊሆን ይችላል። ከጀርባ ባህላዊ ወደ እግሬ የሚዛመት አይነት ምልክት ከነርቭ ጉዳት የሚመጣ ወይም ደግሞ ናምነስ መደንዝ የይዞ ቢመጣ ከሶ ዛ እያያዙ ነው። ስለዚህ አንዱ ማኔጅመንት ምንድነው? ይሄ ዲያቤትስ በደንብ ኮንትሮል ነው አሉ ወይ ሂሞግሎቢን ኤ ዋን ሲ ሹገር እንዴት ነው ምናምን የሚለው ይሄ ነገር አይን ጋሄዳሉ ወይ ሌላም ጋሄዳሉ ወይ የሚለው ግንዛቤ ተወስቶ ለእሱ ለማስታገሻ ለአምነስቲ እንግዲህ ከተባለ መድኃኒቶች አሉ። ለምሳሌ ንቲ እነዚህ ደግሞ ከሕክምና ጋር በሚሄድበት ጊዜ እንደዚህ የዋና ፔን ማኔጅሜንቱ አፕሮቹ ለምሳሌ አውቶቡስ የሚነዳ ከሆነ እና ፔኑ በጣም ካስቸገረው መድኃኒት ተሰጥቶ ግን ስራውን መሳ ኮንፈርትም ደግሞ የተወሰነ እንዲኖረው የእንቅልፍ ችግር ካለበት ዲፕሬሽን ካለ ቴኑን ሊያደርስበት ስለሚችሉ እነዚህ መድኃኒቶች አፕሮች በሚደረግበት ጊዜ ያንን አድሬስ የሚደረግበት ሽንግል ከሆነ የተለያዩ መድኃኒቶች ሊሞከሩ ይችላሉ። አንዳንድ መድኃኒቶች ቴግሬቶል፣ ኒውሮንቲን፣ ኢቨን ስቴሮይድ እና የነርቪ ጉዳት አለ ስራው ማሰል የፊዚካል ቴራፒ ቴዝ ባይቴዝ ነው ማለት ነው። መንስኤ የሆነው የተገኙት ሌሎች በሽታዎች ከሆኑ እነኛም በሽታዎች የማከሙ ሌላው መንገድ ነው። ሌላው መንገድ ነው። ክሮኒክ ፔን በሚሆንበት ጊዜ ጎሉ ፔኑን ሀንድረድ ፐርሰንት ኮንትሮል ማድረጋል። መድኃኒት ተሰጥቶ ግን ስራውን መሳት ኮንፈርትም ደግሞ የተወሰነ እንዲኖረው የእንቅልፍ ችግር ካለበት ማስተካከል፣ ዲፕሬሽን ካለ ትሪት ማድረግ እና ያ ሰው መሳት የሚፈልጋቸውን እንዲሰራ የሚያስችለው ህክምና ማሞከር ይቻላል ኢንክሉዲንግ ፊዚካል ቴራፒ ማለት ምናልባትም ከዚሁ የሚዛመድ አንዳንድ ከተለመደው ውጭ መንስኤ የሚኖራቸው ለህክምናም በቀጥታ ሙሉ በሙሉ ማከምና ማጥፋት የሚያስቸግሩ የህመም አይነቶች ላይ እንደሚደረገው የአኗኗር ዘይቤን መለወጥ ከመደበኛው የህክምና ዘዴዎች ውጭ መጠቀም በዚህ የህመም ሁኔታ ትርጉም ያለው ለውጥ ያመጣል። ለዚህ ከፍተኛ የስቃይ ስሜት ለሚዳርግ የበሽታ አይነት ትክክል ነው። ትክክል ነው። በቀጥታ ኒውሮፓቲክ ፔይንን ማከም ይቻላል። አዎ። ግን ጎላችን ሀንድረድ ፐርሰንት ኮንትሮል ማድረግ አይደለም። ጎሉ ቅድም እንዳለው ፋንክሽንን፣ ኮምፈርትን፣ ስሊፕን፣ ዲፕሬሽን ካ እነ ታዲያ እነዚህ ስንዲትማች የሚደረጉት በመድኃኒት ለምሳሌ ዲፕሬሽን ከሆነ አንታይ ዲፕሬሽን መድኃኒት ወይ ደግሞ ነርቭ ብሎክ ኢንጀክሽን፣ ፊዚካል ቴራፒ ከዚያ በኋላ ላይፍ ስታይል ለምሳሌ ሄልዚ ዳይት፣ ኤክሰርሳይዝ ሁልጊዜ ለምሳሌ አንዱ ሰው በደንብ እንኳን ተኝቶ ካደረ ጠዋት ሲነሳ በደንብ ሳይተኛ ፔኑ ጠዋት ከጀመረ ቪሽየስ ሳይክል ነው። ስለዚህ ሄልዚ ዳይት ኤክሰርሳይዝ ማለት ሰውየውን እግሩን ብቻ አይደለም ወይም ደግሞ በሽታው እጅ ላይ ብትሆንም ግን ይሄ ላይፍ ስታይል ሄልዚ ዳይት የሚለው ሆሊስቲክ አፕሮች ያመጣልናል። የተሟላ ጤንነት እንዲኖረው የሚያደርጉ በሽታውን ብቻ ሳይሆን ሰውየውን ማከም ድረስ ይሄዳል። ታንኪ ዶክተር እናውጋው መሀሪ ከፍተኛ የነርቭ ሕክምና ባለሙያ ይህን ያልተለመደ ወይም በስፋት የማይታወቅ ነገር ግን ለመረዳትም ሆነ ለሕክምና አዳጋች የሆነ ለበረታ የስቃይ ስሜት የሚዳርግ በሽታ ምንነትና ሕክምና አስመልክቶ ለሰጡን ሙያዊ ማብራሪያ አመሰግናለሁ። ሙያውን በሚመለከት ሌላ መሰል ፕሮግራም መልሰን እንደምናገኘውም ተስፋ አድርጋለሁ። ለአሁኑ ጊዜር ይስጥልኝ።